በመሰረተ ልማት ላይ ጎርፉ እያደረሰ ያለውን ጉዳት በተመለከተ ጽዮን ግርማ የኢትዮጵያ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ ሳምሶን ወንድሙን አነጋግራለች። ወቅቱን ያልጠበቀ ዝናብ ተከትሎ በመጣው ከፍተኛ ጎርፍ አንዳንድ በተወሰኑ የመንገድ ክፍሎች ላይ ጉዳት ደርሷል። ለአብነት ምናልባት ከሻሸመኔ ወደ አላባ በሚወስድ መስመር ላይ ከሻሸመኔ አምስት ኪሎ ሜትር ርቀት ላይ ጎርፍ ምክንያት መንገድ የተወሰነ መንገድ ክፍል የመደርናት አደጋ ደርሶበታል። እንግዲህ ይህን ችግር ከመፍታት አኳያ ከአጭር ጊዜ አኳያ ተለዋጭ መንገድ ተሰርቶ ተሽከርካሪዎች በተለዋጭ መንገድ ማማኝ በሆነ መልኩ እየተጠቀሙ ነው የሚገኙት። ዘለቄታዊ መፍትሄ ለመስጠት ባለሙያዎች አሁን ጥናት እያካሄዱ ነው የሚገኙት። በቀጣይ ስር ቀናት ምላሽ በመስጠት የጥገና ስራው ወይም ዘለቄታዊ መፍትሄ ለመስጠት የዋና መንገዱ የጥገና ስራ ይከናወናል ማለት ነው። ከዛም ባለፈም በዚህ ወደ ሸዋሮቢት መስመር እንደዚህ ጎርፍ ተወሰነ ደለል በማምጣት መንገዱ ላይ የመዝጋት ሁኔታዎች ተከስተው ነበር። እሱንም በመጥረግ አሁን ለተሽከርካሪ አገልግሎት ሙሉ ለሙሉ ክፍት ለማድረግ ተችሏል። በተወሰነ መልኩም ወደ ታጀራ መስመር እንደዚሁ ጎርፍን ተከትሎ ጉዳቶች ደርሰዋል። እንግዲህ በድሬዳዋም አካባቢ፣ ጅጅጋ፣ አርባ ምንጭ፣ ደቡብ ወሎ፣ በጉራጌ ዞንም እንደዚሁ መንገዶች ከተማ ውስጥም ዝናብ ሲዘንብ መንገዶች ላይ ጎርፍ መጥለቅለቅ አለ። መንገዶቹ መጀመሪያ ሲሰሩ ጎርፍ ሲመጣ ጎርፍን ያገናዘበ የማይደረጉት ለምንድን ነው? ጎርፉ ሲመጣ የሚጎዳቸው ምክንያት ለምንድን ነው? እንግዲህ እሱን በሁለት ከፍለን ማየት እንችላለን። በዋነኛነት አሁን እየደረሰ ያለው እየደረሰ ያለው ጎርፍ መጠን ከሚጠበቀው በላይ ነው። መንገዶቹ ያስተናግዱታል ተብሎ ከሚጠበቀው የውሃ መተላለፊያ ቱቦዎቹ ያስተላልፉታል ተብሎ ከሚጠበቀው ጎርፍ መጠን የጨመረ ነው። ያ በመሆኑ ምክንያት ነው መንገዶቹ ወይም የውሃ መተላለፊያ ቱቦዎቹ ያለውን የውሃ መጠን ማስተናገድ ያልቻሉት። እንግዲህ መንገዱ ግንባታ ሲከናወን አስቀድሞ ዲዛይን ነው የሚሰራው። በመስመሩ ላይ በአካባቢ ያለውን የዝናብ መጠን፣ የጎርፍ መጠን መሰረት በማድረግ ነው የውሃ መተላለፊያ ቱቦዎቹ የሚሰሩት። ያም ባገናዘበ መንገድ የተሰሩ ናቸው። ጊዜውና ወቅቱን ጠብቆ ያለውን የዝናብ መጠን ማስተናገድ ይችላሉ። አልፎ አልፎ ግን ከአቅም በላይ የሆነ ጎርፍ ሊከሰት ይችላል። ነው አሁንም እየተከሰተም ያለውም አንድ ወቅቱን ያልጠበቀ ነው ከፍተኛ ዝናብ ነው። ከዛም ባለፈው ጎርፉም እጅግ ከፍተኛ ነው፣ መንገዶቹ ሊያስተናግዱት ከሚችሉት በላይ። ከዚህ አንጻር ነው እነዚህ ችግሮች የሚከሰቱት እንጂ አንድ መንገድ በመስመሩ ላይ ያለውን ትራፊክ ፍሰት ሊያስተናግድ እንዲችል በአካባቢ ያለውን የዝናብ መጠንና የውሃ ፍሰት መጠን ሊያስተናግድ በሚችል መልኩ ነው አስቀድመው የሚሰራው። አልፎ አልፎ ግን አሁ በተወሰነ ምክንያት በዲዛይን ተገቢ ትኩረት ሳይሰጥ አልፎ አልፎ እነዚህ ችግሮች አይከሰቱም ማለት አይደለም። ያንን ትምህርት የሚወሰኑበት ማስተካከል ማስተካከያ እንዲደረግበት ነው። ያልፎ አልፎ በከተማዎችም ከከተማዎችም ባሉ መንገዶች ላይ የውሃ ችግር የሚከሰትበት ሁኔታዎች ሊኖሩ ይችላሉ። በምዕራብ አርሲ አካባቢ የጣለው ዝናብ አስራ ስምንት ሜትር ያህል ርዝመት ያለው የመሬት መሰንጠቅ አደጋ አድርሷል። እንደዚሁም በድሬዳዋ መግቢያ ላይ ትልቅ አስፋልት መሐል ለመሀል መሰንጠቅ አድርሷል። ምን ያህል ወጪ ያስወጣሉ እነዚህ መንገዶች ተመልሰው በሚገነቡበት ጊዜ አሁ ምናልባት እንግዲህ አሁን የዚህ ከሻሸመኔ አላባ ያለውን መንገድ በምንወስድበት ጊዜ ከዚህ አሁን አስራ ስምንት ሜትር ሰዎታች ወደ ሶስት ሜትር የተባለ አሁን ምናልባትም እስከ መቶ ሜትር ስፋቱ የጉርጓዱ ጥልቀቱም እስከ ሰላሳ ሜትር የሚደርስ ነው። ይህ መንገድ ግን ከዲዛይን ችግር ጋር የሚያያዝ አይደለም። መንገዱ ራሱ ከተሰራ ረዘም ያለ ጊዜ አስቆጠረ ነው። እስካሁን እንግዲህ ተገቢውን አገልግሎት ሲሰጥ የቆየ ነው። ጥገና ሲከናወንለት የቆየ ነው። መንገዱ ከተሰራ ከአስርም አመት በላይ ነው። እንግዲህ ይህን ችግር ለመቅረፍ እንዲቻል አሁን የጥገና ስራ ይከናወናል። ምናልባት ወጪውም በሚሰጠው የጥገና አይነትና የግንባታ አይነት የሚወሰን ነው የሚሆነው ምናልባት እንግዲህ ግምት ያህል ከሆነ ዋና ዋና መንገዶችን በምሰራ አስር ሚሊዮን ብር በላይ በኪሎ ሜትር የሚጠየቅበት ሁኔታዎች አሉ። እንግዲህ አቶ ሳምሶን አሁን በግምት ከአስር ሚሊዮን ብር በላይ በኪሎ ሜትር የሚያስወጣ ከሆነ ከአንድ ኪሎ ሜትር አስፋልት ኮንክሪት መንገዶች ለመገንባት ለመገንባት፣ አዎ እስከዛ የሚጠይቅበት ሁኔታዎች አሉ። እንግዲህ እስከ መቶ ሜትር ድረስ በምሳሌነት በምሳሌነት ግምቱን ያስቀመጡልኝ እንደዚህ ከሆነ ዝናብ ሊመጣ ይችላል በሚል ግምት እነዚህ መንገዶች ለምንድን ነው የማይሰሩት? ዝናብ በዘነበ ቁጥር መንገዶች በተለያየ ቦታ ላይ የሚፈረከሱት ለምንድን ነው? በዲዛይኑ በአካባቢ ያለው የዝናብ ፍሰት ምናልባት ከአስራ ካስራ አመት ሀያ አመት በፊት ጀምሮ ያለው ይጠናል። ምን ያህል በዛ መስመር ላይ ያለው የውሃ ፍሰት የሚለው ወደ ግምት ውስጥ ይገባል። ከዛም ባለፈ ደግሞ በቀጣይ ደግሞ አመታት አስር ሀያ አመታት ደግሞ የውሃው መጠን ምን ያህል ሊጨምር ይችላል የሚለውም ግምት ይወሰዳል። በዛ መልክ ነው የውሃ መታት ትቦቹ መንገዱም የሚጠባው የሚጠፋው። ካለበለዛ የውሃ መፋሰሻ ከፍተኛ የውሃ መጠን በሌለበት ሁኔታ ትላልቅ የውሃ መፋሰሻ ትቦቹ መስራት እሱም በራሱ ሲሰራ ነው። ስለዚህ አንድን መንገድም ሲሰራ በመስመሩ ላይ ምን ያህል ትራፊክ ፍሰት ያስተናግዳል፣ ያለውን የትራፊክ ፍሰት በቀጣይ ደግሞ በምን መልኩ ትራፊክ ፍሰቱ ሊጨምር ይችላል የሚለውን ከግ ግምት ውስጥ በማስገባት ነው። አቶ ሳምሶን፣ እዚህ ጋር እንግዲህ የዲዛይን ብቻ ሳይሆን የመንገዶቹ ጥራት ችግርም አብሮ ይነሳል። ለምሳሌ ለመንገድ ስራ የሚበጀተው በጀት በአግባቡ ለተፈለገው ስራ ወጪ አይደረግም፣ ለሙስና የተጋለጠ ነው። በዚህም ምክንያት መንገዶቹ ጥራት የላቸውም እንደዚህ ያለ ከበድ ያለ ዝናብ ሲነካቸው ይፈረካከሳሉ በሚል የሚተቹ አሉ። አንድ መንገድ ለስራ ተቋራጭ ሲሰጥ በአገራ መልኩ አይደለም የሚሰጠው ስራ ተቋራጩ እንዲያከናውን ነው። ግንባታው ጥራቱን ጠብቆ መሰራቱን የሚከታተልና የሚረጋገጥ ደግሞ አካል ይሰየማል፣ ይመደባል። ይህም አማካሪ መሃንዲስ ነው። የአማካሪ መሃንዲስ የቁጥጥር ስለሚያከናውነው አካል ዋነኛ ስራው የሚሆነው መንገዱ በጊዜው የተሰራ መሆኑን መከታተልና ማረጋገጥ ነው። ጥራቱን ጠብቆ ያልተሰራ ስራ ርክክብም ክፍያ እንዲፈጸምለት አይገባም ነው። ከዚህ አኳያ የሚጠቀሙበትን ማቴሪያልም ጭምር አስፋልትም ቢሆን በላቦራቶሪ ተቀባይነቱ እየተለካ እየታመነበት ነው ወደ ተግባር እንዲሸጋገር የሚደረገው። ስለዚህ መንገድ ከፍተኛ መዋለ ንዋይ የሚጠይቀው ግንባታው ረጅም ጊዜ የሚጠይቅ እንደመሆኑ መጠን ጥራት ላይ ትኩረት መሰጠት እንዳለበት ይታመንበታል ነው። ስለዚህ እንዳሰራር ለጥራት ከፍተኛ ትኩረት ይሰጣል ነው። እንዳልኩሽ፣ ግን አልፎ አልፎ አልፎአልፎ ከአሰራር ጋር በተያያዘ በተወሰነ መልክ የሚፈጠሩ ክፍተቶች ሊኖሩ ይችላል ነው። ስለዚህ እነዚህን ክፍተቶች ግን መስፈታት መቻል አለበት።